በሀገሪቱ በተለያዩ ስፍራዎች የተከሰቱትን ግጭቶች አስመልክቶ የፖለቲካ ተቃዋሚ የሆነው ሰማያዊ ፓርቲ ጽሁፉን አሰራጭተዋል። በሌላ ቦታ ጋዜጣዊ መግለጫ ለመስጠት ባለመቻሉ በመያድ በመላው ኢትዮጵያ አንድነት ድርጅት ጽሕፈት ቤት ውስጥ ለጋዜጠኞች ማብራሪያ ሰጥቷል። በመክፈቻው ስርዓት ላይ አቶ አበባ ካሉ የፖለቲካው ቃል አቀባይ በንባብ ካሰሙት ውስጥ በኦሮሚያና በሶማሌ ክልሎች የድንበር አወሳሰል ላይ የተነሱት ግጭቶች የዜጎችን ሕይወት እየቀጠፈ ይገኛል ኢህአዴግ በሶማሌና በኦሮሚያ ክልሎች መካከል የተፈጠረው ጦር የመማዘዝና የወራ ድርጊት ለአገር ህልውና እጅግ አደገኛ ከመሆኑ አንጻር በአስቸኳይ ብሔራዊ መግባት የሚፈጠርበት ሁኔታ እንዲያመቻች እንጠይቃለን። አገሪቱ አሁን ያለችበት ሁኔታ ከመቼውም ጊዜ በላይ ስላሳሰቡ፣ በዚሁ መሰረት ፓርቲው የወቅቱን አንገብጋቢ የህዝብ ጥያቄዎች በመያዝ መስከረም 28 ቀን 2010 ዓ ም መስቀል አደባባይ ላይ ሰላማዊ ሰልፍ ስለሚያደርግ መላው የአዲስ አበባና የአካባቢ ነዋሪዎች በነቂስ ወጥተው ድምጻቸውን ያሰሙ ዘንድ ከወዲሁ ጥሪያችንን እናስተላልፋለን። አቶ አበበ በማያያዝ ህዝባዊ ሰልፉን ለመጥራት የታሰበበትና የታቀደ እንደሆነ በመቀጠል የገለጹት እርግጠኛ ሆንንም፣ አሁን የምናውጀው ሰላማዊ ሰልፉን የመጨረሻውን ቀን እንድንቀይር ያደረጉን የአዲስ አበባ መስተዳድር የዚህ የሰላማዊ ሰልፍና ስብሰባዎች ሂደት ኃላፊ፣ ቁጭ ብለን ከሳቸው ጋር ተነጋግረን በ14 የነበረውን በ16 መስቀል ስላለ ምናልባት አንዳንድ የሆነ ክፍተት ቢፈጠር እናንተ የምታደርጉ ሰላማዊ ሰልፍ ላይ ያንን በዩኔስኮ ደረጃ የተመዘገበ በዓለም እንዳይረብሽብን የሚለውን አክሴፕት አደረግን፣ የእኛም ጭምር ጉዳይ ስለሆነ በሀያ ደግሞ ሬቻ አለ። ባለፈው ዓመት ሬቻ ላይ የተፈጠረው ችግር አገሪቷ ምን ያክል ልናጣጣቃላችሁ፣ ያንንም አክሴፕት አደረግን። በየትኛውም የባህልና ሃይማኖታዊ የሆኑ ፕሮግራሞች ላይ ምንም አይነት እንከን እንዲፈጠር ሰማያዊ ፓርቲ አይፈልግም። ቀደም ሲል ባለፉት ጊዜያት እንደታየው ሰልፉ ቢከለከል ፓርቲው እንዴት እንደሚንቀሳቀስ ቃል አቀባዩ የሚሉት ህገ መንግስቱ ፈቅዶ ላይል ሰልፍ እንድናደርግ በማንኛውም ሰዓት ወተን እንጮህ። ህጋዊ ፓርቲ ነን። በህጋዊ መልኩ የምንንቀሳቀስ ዘንድ ስንፈልግ የህዝብን ጥያቄ ዘና ደባ ነውጠንን ስንል ለምን ይከለክለናል?

የፓርቲው ሊቀመንበርና የምርጫ ጉዳዮች ኃላፊ አቶ ጌታ ባልቻ አስተያየታቸውን አካፍለዋል። አሁን የሚቀጥለው የአዲስ አበባ 2010 ምርጫ ላይ እና የድሬዷ እንዲሁም የወረዳ ምርጫዎች ላይ በትጋት እንታገላለን። ምክንያቱም አንገብጋቢ ሁኔታ ላይ አገራችን ናት ያለች ብለን ስለምናምን ይህንን በሰላማዊ መንገድ እያንዳንዱ ዜጋ እያንዳንዱ መታገል አለበት። የእኔ አይደለም ብሎ የሚተወው አይደለም። ስለዛም 2010 እንደ ስፔሻል ሁኔታ ቁጥረን፣ የምንታገልበት ዋነኛ ምክንያታችን ኢትዮጵያ ካዘነችበት ከሐዘኗ ልጆቿ ቀን አሁን ማለግ ስላለባቸው ይህንን መስራት አለብን ብለን ስለምናምን ነው። ከዛ ባለፉ የተለያዩ ጥቃቅን ነገሮች፣ የቤት ኪራይን በተመለከተ የተለያዩ ነገሮች ላይ የሚደርስብን በደሎች አሉ። እሱ እንደ ውስጥ አንዳንድ ሂደቶችንም ተመለከተ እናዳብረዋል። ጌታቸው ተድላ ኃይል ጊዮርጊስ ለዶቼቬል ራዲዮ ከአዲስ አበባ